የኬንያ ፖሊስ በኬንያ እና ኢትዮጵያ ድንበር አካባቢ ይካሄዳል ያለውን ህገወጥ እንቅስቃሴና ወንጀል ለማስቆም በማርሳቢት እና ኢሲኦሎ አውራጃዎች በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ የጸጥታ እርምጃ መውሰድ መጀመሩን አስታውቋል። የኬንያ ፖሊስ ጉዳዩን አስመልክቶ ባወጣው መግለጫ የኦሮሞ ነፃነት ሰራዊት በኬንያ ብሔራዊ ደህንነት ላይ ከፍተኛ ስጋት የደቀኑ የወንጀል ድርጊቶች ውስጥ ተሳትፈዋለው ሲል ከሷል። ወታደራዊ ዘመቻው ለአንድ ወር ያክል ሲካሄድ መቆየቱን ያመለከተው የኬንያ ብሔራዊ ፖሊስ አገልግሎት እስካሁን የኦሮሞ ነጻነት ሰራዊት አባላቶች በቁጥጥር ስር ስለመዋላቸው አላስታወቀም። የኬንያ ብሔራዊ ፖሊስ ዋና ዳይሬክተር ዳግላስ ካንጆ ኪሮቾ በጉዳዩ ላይ በሰጡት መግለጫ የኬንያ ፖሊስ በኬንያው ኢሲዮሎ እና በኢትዮጵያ ሞያሌ ከተሞች መካከል የኦሮሞ ነጻነት ሰራዊት ላይ ያነጣጠረውን ወታደራዊ ዘመቻ የጀመረው እንደ አውሮፓውያን አቆጣጠር ጥር 3 2025 መሆኑን ተናግረዋል። የኦሮሞ ነጻነት ጦር በኬንያ የሚያደርገው እንቅስቃሴ፣ ህገወጥ የጦር መሳሪያና አደንዛዥ ዕፅ ዝውውር፣ ህገወጥ የሰዎች ዝውውር፣ የኮንትሮባንድ እቃዎች ንግድ፣ ድንበር ተሻጋሪ ወረራዎችን መፈጸም፣ ህገ ወጥ የማዕድን ቁፋሮ የጎሳ ግጭቶችን መፍጠርና ገንዘብ ለማግኘት የሚደረግ እገታን ያካትታል እና ይህ በኬንያ ብሔራዊ ደህንነት ላይ ከፍተኛ ስጋት ደቅኗል። ዋና ዳይሬክተሩ አክለው ጦሩ ኬንያ በሚገኘው የቦረና ማህበረሰብ እና በኢትዮጵያ በሚገኘው የኦሮሞ ማህበረሰብ መካከል ያለውን ቤተሰባዊና የባህል ትስስር በመጠቀም በማርሳቢትና ኢሲዮሎ አውራጃዎች በሚኖረው ህብረተሰብ መካከል ሰርጎ መግባትና መደበቅ መቻሉን አብራርተዋል። በማርሳቢትና ኢሲኦሎ አውራጃ ውስጥ በህዝብ መካከል ሰርጎ በመግባትና በመደበቅ አሰቃቂ ግድያ በመፈጸም የሰዎችን ንብረት በግዳጅ በመንጠቅ በሴቶችና በልጃገሮች ላይ ጾታዊ ጥቃትን በመፈጸም በኬንያና በኢትዮጵያ ድንበር አካባቢ በሚኖሩ ማህበረሰቦች ላይ ከፍተኛ ስቃይ እያደረሱ ይገኛል። በኬንያ እየተካሄደ ያለውን ወታደራዊ ኦፕሬሽን አስመልክቶ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት በበኩሉ ባወጣው መግለጫ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት በህገወጥ የጦር መሳሪያ የሰዎችና የማዕድን ንግድ እንዲሁም የጎሳ ግጭት በመቀስቀስ በሚያደርገው እንቅስቃሴ የሀገሪቱ የብሔራዊ ደህንነት ስጋት ሆኖ መቆየቱን አስታውቋል። ከኬንያ የደህንነትና የጸጥታ ተቋማት ጋር በመሆንም በታጣቂዎቹ ላይ የተቀናጀ ዘመቻ ማካሄድ መጀመራቸውን አረጋግጧል። የደህንነት አገልግሎቱ ለሀገር ውስጥ የዜና አገልግሎት ለሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ በላከው መረጃ የአገልግሎት መስሪያ ቤቱ ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን እና የኬንያ ብሔራዊ መረጃ አገልግሎት ዳይሬክተር ጄኔራል ኑረዲን ሙሐመድ ሃጂ እንዲሁም የሁለቱ ሀገራት የመከላከያና የፖሊስ ከፍተኛ አመራሮች ምክክር ማድረጋቸውን አመልክቶ የሁለቱ ሀገራት የደህንነትና የጸጥታ አካላትም በየድንበራቸው ውስጥ በሚገኙ የቡድኑ ካምፖች ላይ የተቀናጀ ኦፕሬሽን እያካሄዱ ይገኛሉ ብሏል። የኦሮሞ ነፃነት ሰራዊት በኬንያ በኩል የቀረቡበትን ውንጀላዎችና በአባላቱ ላይ የሚካሄደውን ዘመቻ አስመልክቶ ዛሬ ማክሰኞ ጥር 27 2017 ዓ ም በሰጠው ምላሽ ሉዓላዊነትንና የግዛት አንድነትን እንደሚያከብርና ማንኛውንም አይነት የወንጀል ድርጊት እንደሚቃወም አመልክቶ ድንበር ላይ ያሉ ወንጀሎችን ለማጥፋት በሚደረገው ጥረት ከኬንያ ባለስልጣናት ጋር ለመተባበር ፈቃደኛ መሆኑን ገልጿል። ኖርዌይ እንደሚገኙና የኦሮሞ ነፃነት ሰራዊት አማካሪ መሆናቸውን የገለጹት ጅረኛ ጉደታ በአሜሪካ ድምፅ የኦሮምኛ ቋንቋ ክፍል ተጠይቀው በሰጡት ምላሽም ሰራዊቱ በአብዛኛው በኦሮሚያ ክልል እንደሚንቀሳቀስና በኬንያ ድንበር ውስጥ የሚገኘው አባል ብዛት ጥቂት መሆኑን አመልክተው ፈጸሙ የተባሉትን ወንጀሎች ግን እንደማይፈጽሙ ገልጸው አስተባብለዋል። እንደዚህ አይነት ወንጀሎችን መስራት በሰራዊቱ ህገ ደንብ ከባድ ቅጣት እንደሚያስቀጣ ያመለከቱት አቶ ጅረኛ ህገ ወጥ ድርጊቶቹ ከምንጫቸው ተለይተው መፍትሄ ካልተሰጣቸው በስተቀር በድንበር ላይ ብቻ በሚደረግ ዘመቻ የሚቆም ባለመሆኑ በገለልተኛ አካል እንዲጣራ ጠይቀዋል። የሚመረትበት ቦታ አለ። የሚዘዋወረው በብዙ በሺህ ኪሎ ሜትር ነው ማለት ነው። ረዥም ጊዜ አካባቢ ላይ የሚሄድ የተሰራጨ ጉዳይ ነው። ትንሹ እኛ የኦሮሞ ነጻነት ሠራዊት እዛ ድንበር አካባቢ ላይ ይንቀሳቀሳል የምንለው ራሱ ይሄምን ለማድረግ አቅሙ ካፓሲቲው የለውም። ይሄ ሰንሰለት የወርቅ ማውጣትና ማዘዋወር የሚሉት ጉዳይ ከናይሮቢ ጀምሮ እስከ ሻሸመኔ የተዘረጋ ጉዳይ ነው ይሄ የኦሮሞ ነጻነት ሰራዊትን የሚመለከት ሳይሆን የመከላከያ ሰራዊት አባላትን የኢኮኖሚ ችግር ለመፍታት የተዘረጋ እንደሆነ የምንገነዘበው። አቶ ጅረኛ አክለው ሰራዊቱ በኬንያ ድንበር አካባቢ በሚገኙ ጫካዎች ውስጥ የከባድ መሳሪያ ተኩስ ከመስማታቸው ባለፈ በሰራዊቱ ላይ እርምጃ ስለመወሰዱም ሆነ በአባሎቻቸው ላይ ጉዳት ስለመድረሱ አለመስማታቸውን ተናግረዋል። እንግዲህ እርምጃ እየወሰድን ነው ካሉ ወደ ጫካ ነው የሚተኩሱ በግምት ነው የሚተኩሱት እንጂ ቀርበው አይተው እንትን ብለው አነጣጠው የሚተኩሱ የሚመስል አይደለም። ይህንን የምንለው የደረሰ ምንም ጉዳት ስለሌለ ማለት ነው። የሰራዊቱ መግለጫ አክሎ ሰላማዊ ሕልውናቸውን የሚያውክ ማንኛውንም አይነት የወንጀል ድርጊት እንቃወማለን ያለ ሲሆን አባላቱ በሀገር አቀፍ የወንጀል ትስስሮች ውስጥ ተሳታፊ ሆነው ከተገኙ እርምጃ ለመውሰድ ቃል ገብቷል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በመግለጫው መጠነ ሰፊ ሲል የገለጸውና ኬንያና ኢትዮጵያ በየድንበራቸው የሚያካሂዱት የተቀናጀ ወታደራዊ ዘመቻ ተጠናክሮ እንደሚቀጥል አመልክቶ የሸኔ ታጣቂ ቡድን የቀረበለትን የሰላም ጥሪ በመርገጥ በራሱ ላይ ጥፋት ቢያውጅም አሁንም የሰላም መንገዱ ዝግ አይደለም ብሏል። ዘመቻው እየተካሄደ ያለው ኬንያ እና ኢትዮጵያ በጋራ ባደረጉት መድረክ በተቀመጠው አቅጣጫ መሰረት ቀጠናዊ የጸጥታና ደህንነት ጉዳዮች ዙሪያ በጋራ ለመስራት የተፈራረሟቸውን ስምምነቶች መሰረት ያደረገ መሆኑን አመልክቷል። የኬንያ ፖሊስ በበኩሉ የአካባቢውን ሰላም ለመመለስና የሁሉንም ኬንያዊ ህይወትና ንብረት ለመጠበቅ የሚያስችል ህግ የማስከበር ስራ እየሰራ ባለበት ወቅት ነዋሪዎች እንዲረጋጉ ከጸጥታ አባላት ጋር እንዲተባበሩና የዕለት ተዕለት ኑሯቸውን እንዲቀጥሉ አሳስቧል። የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ መገለል እንደደረሰበት በመግለጽ እንደ አውሮፓያን አቆጣጠር ከ2019 ጀምሮ ከኢትዮጵያ ጦር ጋር እየተዋጋ ይገኛል። ከኦሮሞ ብሔረሰብ የሚወለዱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት እንደ አውሮፓያን አቆጣጠር በ2018 ነበር። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ